ዮሐንስ 1 18፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጅ እርሱ ምን አደረገው? ተረከው፣ ተናገረው፣ ገለጸው፣ አብራራው። ከብዥታ ከግራ መጋባት ውጭ አድርጎ ልብጭ ቁጭ አድርጎ አስቀመጠ። ማንም እንደ ፊልጶስ አብን አሳየና ይበቃናል እንዳይል ለምን ዕብራውያን አንድ ሶስት እንዲህ ይላል የእግዚአብሔር ቃል እርሱ ኢየሱስ ክርስቶስ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል ክርስቶስ በአብ ውስጥ ያለውን ሀሳብ ይዞ ሥጋ ለበሰ ቃል በሆነው በእርሱ ውስጥ የነበረውና ያለው ለእኛም የተነገረ የሌላ ሀሳብ ሳይሆን የአብ ሀሳብ ምንም እንኳን እሱ የማይታይ ቢሆንም፣ ምንም እንኳን እሱን ማንም ባያየውም፣ ዛሬም በቃሉ አማካኝነት ክርስቶስን ካየን ማንን ልናይ እንችላለን? አባትን ልናይ እንችላለን። ምንድነው? በዚህ ቃል ውስጥ የተነገረው በቃል ውስጥ የተገለጸው በዋናነት አብ ዓለምን ሁሉ መውደዱን እስከምን ድረስ አንድያ ልጁን እስኪሰጥ ድረስ ለማዳን መፈለጉ ነው። ስለዚህ ልጁን ሰጥቶ ልጁ ደግሞ ስጋ እንዲለብስ ስለፈቀደ የእግዚአብሔር ይህ ፍቅር ይህ ዘላለማዊ ሐሳብ በእርሱ ስለተፈጸመ አሁንም ያ ቃል ስጋ ሆነ። በእርግጥ ዛሬም ወገኖቼ ኢየሱስን ማለትም ሕይወቱን፣ ንግግሩን፣ ኑሮውን ሁሉ ያየ አብን አይቷል። ስለዚህ ከአብ ዘንድ መጣ። የአብን ሀሳብ በሙላት ገለጠ። ሁለት አካል ቢሆኑ አንድ ናቸው። ስለዚህ እኔና አብ አንድ ነን የሚለውን በኋላ ላይ እናያለን። ከዛ ቀጥሎ ከነገ ጀምሮ ደግሞ ስለ መንፈስ ቅዱስ እንጨምራለን። ሶስተኛ። አሁንም ግን በመለኮት ስሌት አንድ ሲደመር አንድ ሲደመር አንድ ስንት ነው? አንድ ነው። እንደ አንደኛ ደረጃ ትምህርት ቤት መሄድ አለብህ ኤፍሬም። መሽ ነው። አንድ ሲደመር አንድ ሲደመር አንድ አንድ የሚሆነው ልጥሉ ትችላላቸው? አላችሁ አው እንኳን እሱ ስለ ባልና ስለ ሚስት ምንድን ነው የሚለው መጽሐፍ ቅዱስ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ። ያ ማለት ባል ወንድ ወንድነቱን ሴት ሴትነቷን ትተዋለች ማለት ነው አይደለም። በማንነት በባህሪ በዓላማ አንድ መሆናቸውን የሚያመላክት ነው። ይህንን በስፋት እንመለከታለን በሚቀጥሉት ክፍሎች። ቆላሲያስ 1 16 እርሱም ኢየሱስ ክርስቶስ የማይታይ አምላክ ምሳሌ ነው። አያችሁ፣ እሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። አደል ሊያየው አይችልም። እንደሱ ቅዱስ የሆነ ብቻ ነው ሊያየ የሚችል። ስለዚህ እንደሱ ቅዱስ የሆነው አምላክ ክርስቶስ መጣና የማይታየውን ገለጠ። የማይታየውን እንዲታይ አደረግም። ስለዚህ በሌላ አባባል የእግዚአብሔር ቃል የሚለው ለክርስቶስ የተሰጠው እርሱ ከማንም ይልቅ በአብ ዘንድ በቅርበት ስለሚኖር ማንም ያላየውን ስላየ ሃሳቡን ሊገልጥ ቻለ ተረኮ ማለት ነው። ስለዚህ እርሱ በጣም ግልጽ ነው። እዚህ ጋር አንድ ክርስቶስ የማይታይ አምላክ አብ የእሱ ምንድነው ምሳሌ ነው። እንደውም እንዲህ አለ ዮሐንስ 10 30፣ እኔና አብ ስንትነን አንድ ነን። እንዴት ነው እኔ አንድ አብ ሁለት ሁለት ነው የሚሆነው እንጂ እንዴት አንድ የሆነ አብንና ወልድን አንድ ያደረጋቸው በውጭ የሚገለጠው ባህሪ ተግባርና ቃል ብቻ ሳይሆን በውስጥ ሀሳብ በማንነት ደረጃ ሳብስታንስ በህልውናቸው በውስጣቸው እንኳን አንድ ከመሆናቸው የተነሳ ምን አይነት ስምምነት ነው? ምን አይነት ፍጹም የተቆራኘ ነው የመለኮት አንድነት። ስለዚህ ይህ ሀሳብ ምን እንደሆነ ከሌሎች ጥቅሶች ጋር ስናነፃፀር የምናየው ነው። እግዚአብሔር ቃል የሆነው መለኮት ወልድ በመጀመሪያው ምጽአት ብቻ ሳይሆን በዳግም ምጽአቱም እንደዚያው ሁን። ራእይ ምዕራፍ 19፥13 የእግዚአብሔር ቃል እንዲህ ይላል፣ በደምም የተረጨ ልብስ ተጎናጽፏል። ስሙም የማን ቃል ተብሏል? የእግዚአብሔር ቃል ተብሏል። መች በዛ በታላቅ በቅርቡ በሚሆነው በክብር ያውም በአባቱ ክብር በሚገለጥበት ጊዜ ከሰማይ መላእክት ጋር ሁሉ አሁንም ግን ስሙ ማን ነው? የማን ቃል የእግዚአብሔር ቃል ያ ማለት በመጀመሪያው ምጽአት ብቻ ሳይሆን በዳግም ምጽአቱ የአብን ሀሳብ ይገልጣል ማለት ነው። እግዚአብሔር የተመሰገነ ይሁን በቅርቡ እናየዋለን። ስለዚህ በግርማ የተሞላው ይህ ኩነት በዚህ ራእይ ውስጥ ለዮሐንስ በፍጥሞ ሲገለጥ የሚመጣው ያ የዓለም ንጉሥ የእግዚአብሔር ቃል እንደሆነ ይናገራል። ከዛ ማን እንደሆነ ሲነግረን በልብሱና በጭኑም የተጻፈበት የነገስታት ንጉሥ እና የጌቶችም ጌታ የሚል ስም አለው። ይህም ጌታችን ንጉሳችን ክርስቶስ ነው። እስቲ በድነት እቅድ ውስጥ አብንና ወልድን አንድ ያደረጋቸው ባህርያት ምንድን ናቸው? ምክንያቱም በዋናነት ለእኛ የሚያስፈልገው እሱ ነው አይደል? ክብሩን ማንም አላየም። ክብሩን ገለጠ። ለምን? ከክብሩ እንድንካፈል ከባህሪው እንድንካፈል እናንተ የመልኮት የባህሪ ተካፋዮች ነን ተብለናል። አንድ ያደረጋቸውን ባህርያት እንመልከት። ማንነታቸውን ጠብቀው የራስ አካላቸውን ይዘው፣ ነገር ግን የተጓራቸው ነገር የሚሰሯቸው ነገሮች አንድ እንዳደረጋቸው እናያለን። አንደኛ የእግዚአብሔር ወንጌል ይላል፣ ሮሜ ምዕራፍ አንዳንድ የክርስቶስ ወንጌል። ይህ ማለት ሁለት ወንጌል አለ ማለት ነው? ስንት ወንጌል ነው ያለው? አንድ ወንጌል ነው። ራእይ ምዕራፍ 14 ቁጥር 6 የዘላለም ወንጌል ነገር ግን ወንጌል የእግዚአብሔር ወንጌል ተምሏል የክርስቶስም ወንጌል በድነት እቅድ አንድነታቸው እናያለን ሁለተኛ የእግዚአብሔር ኃይል የክርስቶስ ኃይል ይህንን በሮሜ 1 16 አሁንም እናያለን እንደገና በሁለተኛ ቆሮንቶስ 129 እናያለን ሶስተኛ የእግዚአብሔር ሰላም በፊልጵሶስ 47 የክርስቶስ ሰላም እኔ የምሰጣችሁ ሰላም ይላል አይደል አንድ ሰላም ነው ከመለኮት የሚመጣው እሱም ፍጹም የሆነ ሰላም ነው ይህንን በመጽሐፉ በደንብ መጽሐፉ ሲወጣ አግኝታችሁ ልታነቡ ትችላላችሁ። አራተኛ የእግዚአብሔር ቤተ ክርስቲያን በገላትያ 1 13 የክርስቶስ ቤተ ክርስቲያን በሮሜ 16 16 በተለይ ሮሜ 16 16 የክርስቶስ አብያተ ክርስቲያናት ይላል። ዞሮ ዞሮ ስንት ቤተ ክርስቲያን ያለው? ስንት ቤተ ክርስቲያን ነው እግዚአብሔር ያለው? ሁለት ሶስት አንድ። አምስተኛ የእግዚአብሔር መንፈስ የክርስቶስ መንፈስ ይህን ስለ መንፈስ ቅዱስ ስና እንማራለን። ስንት መንፈስ ነው ያለው? አንድ መንፈስ፣ አንድ መንፈስ ቅዱስ። ይህም በጥልቅ ግንኙነታቸው አንዴ መንፈስ ቅዱስ የእግዚአብሔር መንፈስ ይባላል፣ ሌላ ስፍራ የክርስቶስ መንፈስ ይባላል። ይህ ምንም ግር የሚያሰኝ አይደለም። ዞሮ ዞሮ አንድነታቸውን የሚያሳይ ነው። ስድስተኛ የእግዚአብሔር መንግስት፣ የክርስቶስ መንግስት ወይም የፍቅሩ ልጅ መንግስት ይላል። ስንት መንግስት ነው ያለው እግዚአብሔር ሁለት መንግስት ነው ያለው? አንድ መንግስት ነው ያለው። ሰባተኛ የእግዚአብሔር ጸጋ በገላትያ 1 15 የክርስቶስ ጸጋ በአንደኛ ተሰሎንቄ 5 28 ኤፌሶን 2 8 ና 9 ምንድን ነው የሚለው? ጸጋው በምን አድኗቸዋል? በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህ ማንም እንዳይመካ ከምን አይደለም? ከስራ አይደለም። ስንት ጸጋ ነው ያለው? አንድ ጸጋ ያም የማይገባን፣ ያ የእግዚአብሔር የማዳን ኃይል ማለት ነው። በመስቀሉ የተገለጠው ለእኛ የተሰጠ ነው ለማይገባን፣ ነገር ግን እጅግ በጣም ለሚያስፈልገን። ስምንተኛ እግዚአብሔር አዳኝ በቲቶ ሶስት አራት እንዲሁም ክርስቶስ አዳኝ ተብሏል በአንደኛ ተሰሎንቄ አምስት ዘጠኝ ስንት አዳኝ ነው ግን ያለው ልጠይቃችሁ? አንድ አዳኝ። ዘጠነኛ ይቅርታ ከእግዚአብሔር ዘንድ እንደሚመጣ ይናገራል። ምሕረት በቆላሲያስ 2 13 ይቅርታ ወይም ምሕረት ከክርስቶስ እንደሚመጣ ይናገራል በቆላሲያስ 3 13። ወይም ጠቅለል አድርገን ስናየው ይህ ይቅርታ ምሕረት አንድ ነው፣ ስለ ክርስቶስ ከእግዚአብሔር ዘንድ የሚመጣ ይቅርታ ማለት ግልጽ ነው አይደል። በተለይ ኤፌሶን አራት 32ን ስናይ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ፣ ይቅር ተባባሉ። ይህንን አያይዘን የምናየው ሀሳብ ነው ማለት ነው አንድ ምህረት ከመስቀሉ ከአንድ አምላክ የተነሳ የሚመጣ ይቀርታል። አስረኛ ከእግዚአብሔር አብ የሚመጣ መገለጥ እንዲሁም ከክርስቶስ የሚመጣ መገለጥ በገላትያ 1 16 ና በገላትያ 1 12 ናል። ይህም በመንፈስ ቅዱስ የሆነ መገለጥ። 11ኛ በእግዚአብሔር የሆነ እምነት በአንደኛ ተሰሎንቄ 1 8 ና 9 እንዲሁም በኢየሱስ ክርስቶስ የሆነ እምነት ገላትያ 3 22 ምንድ ነው የሚለው በዮሐንስ ወንጌል 173 እውነተኛ አምላክ አንተ ብቻ መሆነ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድ ናት? የዘላለም ሕይወት ናት። ስለዚህ እግዚአብሔርን በክርስቶስ ኢየሱስ አማካኝነት ስንቀበለው እሱ በክርስቶስ አማካኝነት የሠራውን ለእኔ የተሠራ ነው ብለን ስንወስድ ያድነናል። ያ እምነት እምነት አንድ ነው እንግዲህ፣ እንመልከት። ሁለት ወንጌል የለም፣ አንድ በክርስቶስ የተገለጠ። ሁለት ኃይል የለም። ኃይል የማን ነው? ኃያሉ ማን ነው? እግዚአብሔር ብቻ ነው። አንድ ሰላም አለ፣ ከአንድ እግዚአብሔር የሚመጣ። አንድ ቤተ ክርስቲያን አለች። በማን ደም የተመሠረተች? በክርስቶስ ያቺ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያንም ናት፣ የክርስቶስን ቤተ ክርስቲያን ናት። አንድ መንፈስ አለ፣ ያ መንፈስ የእግዚአብሔር መንፈስ ነው፣ የክርስቶስን መንፈስ ነው። አንድ መንግስት አለ የምንጠብቀው በቅርቡ ሁሉንም የዓለም መንግስታትን በዳንኤል ምዕራፍ ሁለት እንደታየው እንደሚበን ገለባ አድርጎ የሚነግስ ለዘላለም የሚኖር። አንድ ምረት አለ ከምረት አምላክ የሚወርድ አንድ እውነተኛ መገለጥ አለ፣ በመንፈስ ቅዱስ አማካኝነት የሚመጣ ሕይወትን የሚሰጥ አንድ እምነት አለ፣ በእግዚአብሔር አንድ አዳኝ ብቻ አለ፣ ከእግዚአብሔር ከክርስቶስ የሚመጣ በተለይ ይሄ አሁን ያየናቸው ሁሉ በአዲስ ኪዳን ላይ ናቸው እና ሐዋርያው ጳውሎስ ከብሉ ኪዳን ጋር ወስዶ ለእግዚአብሔርም ለክርስቶስም ለአብም ለወልድም የሚሰጣቸው ስያሜዎች በዘጸአት 31 13 እና አንደኛ ቆሮንቶስ 1 30 ላይ እግዚአብሔርም ክርስቶስም እንደሚቀድሱ ይናገራል። እርሱ የሚቀድስ ነው ይላል። ቅድስና በእግዚአብሔር ይሆናል። ሰላም በመሳፍንት 6 24 እና በኤፌሶን 2 14 ከእግዚአብሔር ዘንድ ከክርስቶስ ዘንድ ጽድቅ በኤርሚያስ 23 6 በአንደኛ ቆሮንቶስ 1 30 ይሄ የአብ ጽድቅ እንደገናም የክርስቶስ ጽድቅ እንደሆነ በአንደኛ ቆሮንቶስ 1 30 እያመሳከረ ሐዋርያው ጳውሎስ ያስተምራል። እንግዲህ እነዚህ የጋራ መለያ ባህርያቶች መገለጫዎች እኔና አብ አንድነን ተብሎ የተጻፈውን በደንብ ይገልጸዋል። አብና ወልድ በአካል የተለያዩ ቢሆንም ነገር ግን ሁለቱም በአስተሳሰብ፣ በማንነት፣ በባህሪ በተለይ በድነት እቅድ ሰውን ከመበጀት አኳያ ነው። እኛ በዋናነት የሚያስፈልገን መዳን ነው አደለ እንዴ? የሚያስፈልገን ኢየሱስ ሲመጣ ከዚህ ዓለም ወጥቶ ወደ እሱ መንግሥት መሄድ ነው። በዛ አንድነታቸውን ኅብረታቸውን እናያለን። ኦኬ፣ ዕብራውያን አምስት ስምንት ላይ እንመልከት ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ይህ ሁሉ እኩልነት እንዳለ ሆኖ ግን ክርስቶስ ኢየሱስ ትላንት እንዳየ ነው። ያንን እኩልነት መቀማት ሆኖ ሳይሰማው ራሱ ምን አደረገ? ባዶ አደረገ፣ ዝቅ አደረገ። ወዶ ፈቅዶ ራሱን ለአብ አስገዛ። አሁን እኛ የሚያስፈልገንን ይህ ሁሉ የአብ ማንነት የወልድም ቢሆን ነገር ግን እሱ በፍቃዱ እንደውም በኋላ ስናይ ለዘላለም ለአባቱ ራሱን አስገዝቶ ይኖራል። እጅግ በጣም የሚደንቅ ይሄ ለሰብአዊ ፍጥር በተለይ ለእኔና ለአንተ፣ ለእኔና ለአንቺ ምሳሌ ለመሆን ነው። በዚህ ዘመን በዚህ ህይወት አሁን በምድር ላይ የእግዚአብሔር ልጆች ብንሆንም በዚህ በሚያስቸግረው በመከራ ውስጥ መታዘዝን እንደ ክርስቶስ እንድንማር ተጠርተናል። እሱ ሁሉን በአባቱ ኃይል ኃጢአትን ሁሉ አሸንፎ ድል አድርጎ አሁን በአብ ቀኝ እንደተቀመጠ እኛም እንድንቀመጠ እስቲ ዮሐንስ 3513 ዮሐንስ 335 እና እንመልከት። አባት ልጁን ይወዳል። በጣም ጥሩ። ሁሉንም በእጁ ሰጥቶታል። ምን ያህሉን ሁሉንም። ይሄ ግን በጣም የሚገርመው እሱን ትውት ነው ያደረገው። እሱን ይልቅ ዝቅ ዝቅ ራሱን እንዲል አደረገው። ከዛ በኋላ እንዲህ ይላል። ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ የወደዳቸውን እስከ መጨረሻው ወደዳቸው ይላል። ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ ከአብ ዘንድ ምን ብሏል? ወጥቶ ከዙፋኑ ወርዶ ወደ ምድር ራሱን ዝቅ አድርጎ ስጋ ለብሷል አይደል። ከሌላው ቃል ጋር እያመሳከርን የምናየው አሁንም የድነትን ስራ ከማሳካት አኳያ የመለኮትን ሚና የሚያሳይ ነው። አብ ፍርድን፣ ስልጣንን ሰውን ከማዳን እቅድ አኳያ ለልጁ ሰጥቷል። ሁሉንም እንመልከት። ተጨማሪ ሀሳብና ጠቅለለን ከዚህ የምናገኘው ምንድን ነው የሚለውን ዮሐንስ አምስት ሃያ ሁለት ሁሉን አብ እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም አይሁድ ሁሉ አብን ያከብራሉ አይደል ልክ እንደዛ ወልድን ያከብሩት ዘንድ ወልድን የማያከብር በደንብ ወገኖቼ የላከውን አብን አያከብርም የተላከ አለ ላኪ አለ ዮሐንስ 1615 ለአብ ያለው ሁሉ የእኔ ነው ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ ማን አጽናኙ መንፈስ ቅዱስ አይገርምም አባት ያለው ሁሉ የልጅ ነው ከዛ በኋላ ልጅ ደግሞ ምን ያደርጋል? ዛሬ እኛ የሚገባንን በመንፈስ ቅዱስ አማካኝነት ይሰጠናል። ከነገ ጀምሮ የምናየው ይህ አጽናኝ፣ በጣም የሚገርመው ማቴዎስ 28 18 ላይ ያለው ቃል ከትንሣኤው በኋላ ወደ ሰማይ ሊያደርግ ሲል ጌታችን እንዲህ አለ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ይህንን አስቡ በምድር ላይ ብቻ ሳይሆን እግዚአብሔር አባቱ ባለበት ስፍራ ያለው ስልጣን ሁሉ ለማን ተሰጠ? ኦ አልሰማችሁ? ለእኔ ተሰጠኝ። እጅግ በጣም የሚደንቅ ነው። ጳውሎስ በሌላ ስፍራ ሲናገር ትዝ ይላችኋል። ያለ መጠን ራሱን ምን አደረገ? አዋረደ። ስለዚህ አባቱ እሱን ያለ መጠን ከፍ ከፍ አደረገው፣ ሁሉም ይገዛለት ዘንድ ስልጣን በምድር ላይ ብቻ አይደለም፣ በዚህ ፕላኔት ዓለም ላይ ብቻ አይደለም። እኛ በማናቃቸው በእግዚአብሔር መንግስት እንኳን። አንደኛ ጴጥሮስ ሶስት ሃያ ሁለት ሐዋርያው ጴጥሮስ ይህን ደግፎ እንዲህ ይላል፣ እርሱም መላእክትና ስልጣናትም ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። እግዚአብሔር ስለ ክርስቶስ የተመሰገነ ይሁን። አያችሁ፣ ራስን ማዋረድ እግዚአብሔር በጊዜው ራሱን ደሞ ተስፍ እንዳደረገ ስለ ክርስቶስ ሐዋርያ ጴጥሮስ ይናገር። አሁን ወገኖቼ ክርስቶስ ከአባቱ በቀር ሁሉም ተገዝቶለት በእግዚአብሔር ቀኝ ይኖራል። ዕብራውያን 10 13 እንመልከት፣ እየጨረስን ነው። ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። ነገር ግን ይህ መገዛት እስከ ዳግም ምጽአቱ ይቆይና ለሽግግር ጊዜ ነው። ከዛ በኋላ ሌላ ምዕራፍ እንደሚይዝ መጽሐፍ ቅዱስ ያስተምራል። የድነት እቅድ በሚጠናቀቅበት ጊዜ አብ ለልጁ የሰጠው የስልጣን ውክልናና ልጅም ለዚህ የሚሰጠው ምላሽ ወደ ሌላ ምዕራፍ ይገባል። እንዴት እናውቃለን? አንደኛ ቆሮንቶስ 1525 ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነክስ ይገባል። አሁን ሁሉም ተገዝቶለት አናይም፣ አይደል? አንደኛ ቆሮንቶስ 1528 እንዲህ ይላል፣ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ማን? እግዚአብሔር አብ ይሆን ዘንድ። በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ምን ይላል? ይገዛል ለዘለዓለም። አሁንም ልጅ ለአባቱ ተገዝቶ ይኖራል። የሚገርም ፍቅር፣ የሚገርም አንድነት፣ የሚገርም የመልጎት ሀሳብ። ወገኖች ይህንን ተማር። ብዙ አየን፣ ወደፊትም እናያለን። ምን ወሰርኩ ለራሴ ክርስቶስ ከአባቱ ጋር ያለው ግንኙነት ምን ያስተምረኛል? ይህ ሁሉ ስልጣን፣ ይህ ሁሉ ኃይል፣ ይህ ሁሉ ፍርድ፣ ይህ ሁሉ ስያሜ፣ ይህ ሁሉ ወንበር የሱ ቢሆንም ራሱን ለአባቱ አስገዝቶ መኖር ማለት ትህትናን ከእሱ እንድንማር ይጋብዘናል። ዛሬ ምን አይነት ልብ ይኖረን ይሆን? ትንሽ ነገር ይዘን ሌላ ነገር እየተሰማን ይሆን? ብዙ ነገር እንደሆነ እናስብ ይሆን? የሆነ ነገር ስንጨብጥ የተሻለን ሰዎች የምንመስል ሊመስለን ይችላል። ዛሬ የያዝነው ነገር ስለሌለ፣ እውቀት፣ ብር፣ ሀብት ስላነሰን ነገ ግን የሆነ ነገር ቦታ ስንደርስ የተሻለን ሰዎች እንድነው እናስብ ይሆናል። ወገኖች፣ አይደለም። ዛሬ ክርስቶስ እንመልከተው። እግዚአብሔር በልጁ በኢየሱስ ክርስቶስ እንደውም ሁሉን ሰጥቶናል። መጽሐፍ ቅዱስ እንደሚናገረው እንዴት ሌላውን አይሰጥም ልጁን ከሰጥ ነገር ግን ይህ የእግዚአብሔር የልጅነት ስልጣን መጽሐፍ ቅዱስ የእኛ እንደሆነ ቢናገርም ራስን ለእግዚአብሔር አስገዝቶ መኖር ለሌሎች የእግዚአብሔር አፍ ሆነን እንድንናገር እንድንተርከው እሱን በህይወታችን፣ በንግግራችን፣ በተግባራችን በምናሳየው ነገር ሁሉ ዛሬ እግዚአብሔር ይጋብዘናል። የክርስቶስን ህይወት እንድንኖር በዚህ ምድር ላይ ይህ ግንኙነት የመለኮት ያሳየናልና ይህንን እንድናደርግ እግዚአብሔር እይርዳን። በሚቀጥለው ክፍል ከዚህ ጋርም እንደገና ከመንፈስ ቅዱስ ጋር ተያይዞ ያሉ እርሶችን ከአራተኛው ክፍል ጀምሮ እናያለን። እግዚአብሔር ይባርካችሁ። ጸሎት አድርገን የዛሬውን ክፍለ ጊዜ እንጨርሳለን። እንጸልይ። ቅዱስ የዘላለም አባት እንዴት ድንቅ ነ፣ እንዴት ኃያል፣ እንዴት ግሩም ነ። የዘላለም አባት አንተን ማየት እንድንችል እርዳን። አይኖቻችንን ክፈት። መልኮት ራሱን አዋርዶ ሥጋ ለብሶ በዚህ ምድር ላይ ወርዶ ያውም የባሪያን መልክ ይዞ ያለ ልክ ራሱን ዝቅ ዝቅ አደረገ። እስከ ሞት ያውም እስከ መስቀል ሞት ድረስ ታዘዘ። የዘላለም አባት እኛም በዚህ ምድር ስንኖር ሳለ እንዴት መኖር እንደሚገባን መንገዱን ቀዶ ከፍቶ ቀድሞ አሳየ። በእውነት ዛሬ ክርስቶስን እንድንመለከት አንተ እርዳን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ ተጽፏልና ጌታ ሆይ ለሰው የማይቻል ለእግዚአብሔር ይቻላል ይላል ቃል። በእውኑ ለእግዚአብሔር የሚሳነው ነገር አለን? መልሱ የለም ነው። ስለዚህ ክርስቶስን እንድንመስል እርዳን እባክ። በውስጣችን ያለው ሀሳብ፣ በአፋችን የሚነገረው ቃል፣ የምናሳየው ሕይወት ሁሉ ልክ እንደ ክርስቶስ ከአንተ ጋር አንድ መሆናችንን የሚገልጥ እንዲሆን ይህንን ጸሎት በእውነት ሰምተ መመለስ ትችላለህ። ይህም ለአንተ ቀላል፣ በኃይልም አይደለም በብርታት በመንፈሴ እንጂ ተብሎ ተጽፏል። በመንፈስ አስችለን። ስለ ሰማ አንተ መስገን። ቀሪውን ጊዜ ሁሉ አንተ ተረከ። በጌታችን በኢየሱስ ክርስቶስ ስም አሜን። The cafe, the but Yeah. Mm -hmm. They last